እንደምን አመሽታችሁልኛል፣ የተከበራችሁ አድማጮቼ። በአትሌቲክሱ ስፖርት ዜና በፉኮካ ጃፓን እና ሲንጋፖር በሳምንቱ ማብቂያ የተካሄዱ ሁለት የማራቶኑ ሩጫ ውድድሮችን፣ በእግር ኳስ የግብፁ አልአህሊ ለመጀመሪያ ጊዜ በአፍሪካ ኮንፌዴሬሽን አሸንፎ ዋንጫ ያነሳበትንና የአውሮፓ ሊጎች ያለፈውን ሳምንት ውድድር አጠቃላይ ውጤት እንመለከታለን። አብረንን ቆይ የሲንጋፖሩን ማራቶንና በዕለቱ የውድድር መርሃ ግብር የተካሄደውን የአስር ኪሎ ሜትር የጎዳና ሩጫ እንመልከት በማራቶኑ የወንዶቹን ያሸነፈው ሌሎቹን የሀገሩን አትሌቶች ዴቪድ ታሩስንና ቻርልስ ካሞይን በሁለተኛና ሦስተኝነት አስከትሎ በአንደኝነት ያጠናቀቀው ኬንያዊው ኬነት ሙንጋራ ነው ጊዜው ግን ደካማ ነው ሁለት አስራ ስድስት ከአርባ ሁለት ተመዝግቧል የሁለተኛና ሦስተኛው አትሌቶችም እንዲሁ ተመስጋኛ አይደለም። ሁለት አስራ ዘጠኝ ዜሮ ሰባትና ሁለት አስራ ዘጠኝ አስራ ስምንት ነው። በሴቶቹ ድል የተቀዳጀችው የኢትዮጵያዊቷ ዋጋነሽ አማርም የገባችበት ሰዓት በጣም የተጎተተ ነበር፣ ሁለት አርባ ስድስት ከሀምሳ አራት። ኬንያዊቱ ኤሊዛቤት ኬምዌኖ እና ፖሊን ዋንጉሪ ሁለት አርባ ሰባትና ሁለት አርባ ስምንት አስመዝግበዋል። በሲንጋፖር ከማራቶኑ ጎን የአስር ኪሎ ሜትር የጎዳና ሩጫ ውድድርም ተካሂዷል። ዝነኛው የአርባ አንድ ዓመቱ የረጅም ርቀት ኮከብ አትሌት ኃይሌ ገብረ ስላሴ የተካፈለበት መሆኑ ነው። ኃይሌ በኬንያውያኑ ሶሎሞን ኪተርና ቶማስ ማሪቱም ተቀድሞ በሦስተኝነት ነው የጨረሰው። ከአንደኛው በአስራ ሦስት ከሁለተኛው በሰባት ሴኮንዶች ወደ ኋላ ቀርቶ ልክ በሰላሳ ደቂቃ አጠናቋል። የኃይሌ ገብረ ስላሴ ነገር ከተነሳ ተባባሪ አዘጋጅ ገዛ ሕንፅዮን መስቀል ቀደም ሲል አነጋግሮት ነበር ጭራሹኑ ከስፖርቱ ዓለም ወጥቶ በኢኮኖሚ ሩጫው ላይ ለማትኮር ማሰቡን ጠቁሟል። ገዛኸኝ፣ በዓለም አቀፍ የሩጫ ውድድር መድረክ ሀያ ሰባት ክብረ ወሰኖችን በማስመዝገብ የሚታወቀው አትሌት ኃይሌ ገብረ ስላሴ ከአሁን በኋላ ትኩረት የሚሰጠው በኢኮኖሚው ዘርፍ መሆኑን ሲገልጽ በትልልቅ የሩጫ ውድድሮች ግን ምናልባት ምናልባት ላልወዳደር እችላለሁ ብሏል። ሰሞኑን ለመገናኛ ብዙኃን እንደገለጸው በቀጣዩ የኢኮኖሚ ምዕራፍ የሩጫውን ያህል ሁሉ ውጤት ለማስመዝገብም ማቀዱን በመጥቀስ ተናግሯል። ያኔ አሁን እስከ አስራ አምስት ነው። የመጀመሪያው አስራ አራት አመት ተግባሬን ለመተግባር ኃይሌ እንግዲህ አንዳንድ ጊዜ በራሱ መቀለድ ስለሚወድ ነው። ወደ መቃብር ሲሄድም እየሮጥኩ ነው ያለው እና ባለፉት ሀያ ስድስት አመታት በዓለም አቀፍ የውድድር መድረክ በታላላቅ ድሎችን ያስመዘገበው ኃይሌ አርባ ሁለተኛ አመቱንም እያከበረ የጎልማሳነት እድሜው ከውድድር አላገደውም። በእኔ በኩል ያለው ይኸው ነው ሰለሞን። አመሰግናለሁ ገዛኝ። በዚሁ ወደ እግር ኳስ ስፖርት ዜና እናልፋለን። የግብፁ አልአህሊ ቅዳሜ ዕለት ማብቂያው ላይ ባገኛት ብቸኛ ጎል ነው የአይቮሪ ኮስቱን ሴዌይ ስፖርት አሸንፎ ለመጀመሪያ ጊዜ የአፍሪካ ኮንፌዴሬሽንን ዋንጫ ያነሳው። ጠላጁ ኤማድ መተብ ለድሉ ይመሰገናል። በተጨማሪው ስድስተኛ ደቂቃ ላይ ነበር ጎሏን ያስቆጠረው። የኳስ ነገር ሆኖ እንጂ አይቮሪኮስት በርካታ የጎል ማግባት እድሎችን ሳይጠቀምባቸው ቀርቷል። በአልአህሊ ውስጥ አንጋፋው መተብ ከዋሊድ ሶሊማን በአየር የተላለፈችለትን ኳስ ባገባ ሴኮንድ ባልሞላ ጊዜ ውስጥ ነው ዳኛው የማብቂያውን ፊሽካ ድምፅ ያሰሙት። ለግብፅ የመጀመሪያው ላቲን አሜሪካዊ አሰልጣኝ ሁዋን ካርሎስ ጋሪዶ ሜዳው ውስጥ ዘልቀው በመግባት ደስታቸውን ከተጫዋቾቹ ጋር ገልጸዋል። አልአህሊ ከዚህ ቀደም ስምንቴ የካፍ ሊግ ሻምፒዮና ውድድሮችን፣ ስድስቴ የካፍ ሱፐር ካፕ ፍጻሜዎችንና አራቴ የአፍሪካ ዋንጫን የወሰደ ሲሆን የከትላንት በስቲያው አስራ ዘጠነኛው የአህጉራዊ ውድድር ድሉ ነው። ወደ አዲስ አበባ ስንመለስ የ2007 ዓ.ም የኢትዮጵያ ፕሪምየር ሊግ አንደኛ ዙር ስድስተኛ ሳምንት ጨዋታ ትላንት በአዲስ አበባና በክልል ከተሞች መካሄዳቸውን እናገኛለን። አሁንም ገዛኸኝ፣ ከውድድሮቹ መካከል የአዲስ አበባዎቹ የቅዱስ ጊዮርጊስና የኢትዮጵያ ቡና ጨዋታ ሳምንቱ ሙሉ የሁሉንም የስፖርት ሚዲያ ትኩረት ስበው ሰፊ ሽፋን ሰጥተውበት አልፈዋል። በተቀናቃኝነታቸው የሚታወቁት ጊዮርጊስና ቡና ጨዋታቸው በጉጉት ተጠብቆ ነበር። በሌሎች ግጥሚያዎችም በተመልካች ድርቅ እየተመጣ የሚያሳልፈው የአዲስ አበባው ስታዲየም በትናንቱ ጊዮርጊስና ቡና ጨዋታ በተመልካች ተሞልቶ በስፍራ ጥበት ወደ ቤቱ የተመለሰው ተመልካች ጥቂት አልነበረም። ወደ ጨዋታው ስንገባ በደጋፊዎቻቸው ልዩ ማበረታቻ ዜማ ቢታጀቡም የመጀመሪያውን የጨዋታ ጊዜ አልፎ አልፎ በመጎሻሸም እና በመፈራራት ነው ያለ ግብ ለረፍት የወጡት። ከረፍት መልስ ቅዱስ ጊዮርጊስ የአጥቂዎቹን ቁጥር በማብዛት ሲያጠቃ ቡና በመከላከል እና በመልሶ ማጥቃት ስልት ቀጥለው በአምሳኛው ደቂቃ ነው የቡናው ግርማ አስቻለው ሁለት ተከላካዮችን በፍጥነት አልፎ ለቡድኑ የመጀመሪያውን ጎል ያስቆጠረው። በሰማንያኛው ደቂቃ የቡና ተከላካይ በፈጸመው ጥፋት ለጊዮርጊስ ፍጹም ቅጣት ተገኝቶ ነበር ሆኖም ነበር ሆኖ ቀርቷል። የጊዮርጊሱ ፍጹም ገብረ ማርያም የመታውን የቡናው ግብ ጠባቂ ኔልሰን አክሽፎበታል። በዚሁ በቡና አንድ ለዜሮ አሸናፊነት የተደሰተው የቡና ደጋፊ እየጨፈረና እየዘመረ ወደ ቤት ሲመለስ፣ በአንጻሩ ድል ያልቀናው የጊዮርጊስ ደጋፊ በጸጥታና በትካዜ መመለስ ግድ ሆኖበታል። ቅዳሜ ዕለት አዲስ አበባ ላይ ደደቢት በሲዳማ ቡና ሁለት ለባዶ የደረሰበት ሽንፈት ያልታሰበ ነበር። በዚህ ውጤት መሰረት ሲዳማ ቡና ፕሪሚየር ሊጉን በአስራ አንድ ነጥብ መምራት ጀምሯል። በክልል ከተሞች አርባ ምንጭ ከተማ ኢትዮጵያ ንግድ ባንክን፣ መብራት ኃይል ወልዲያ ከነማን በተመሳሳይ ሁለት ለአንድ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ሲዳማ ቡና በአስራ አንድ መከላከያ በአስር ደደቢት በዘጠኝ ነጥብ ፕሪምየር ሊጉን ይመራሉ። ኢትዮጵያ ቡና አምስተኛ፣ ቅዱስ ጊዮርጊስ ደግሞ ስምንተኛ ደረጃ ላይ ይገኛሉ። አመሰግናለሁ እንደገና ገዛኸኝ። ወደ አውሮፓ እንዝለቅ። የአውሮፓ ታላላቅ ሊጎች አስራ አምስተኛ ሳምንት ጨዋታቸው ላይ ደርሰዋል። በእንግሊዝ ፕሪምየር ሊግ የቼልሲው አለመሸነፍ ጉዞ ቅዳሜ ዕለት በኒውካስል ዩናይትድ ሁለት ለአንድ ረችነት ተደናቅፎበታል። የዕለቱ ኮከብ ሆኖ ያመሸው ሲሶ ለኒውካስል ዩናይትድ ተቀይሮ ገብቶ ነው ሁለት ያገባው። ቼልሲ በባዶ ከመሸነፍ ያዳነችውን ብቸኛ ጎል ሮግባ በግንባሩ አስቆጥሯል። የቼልሲ አሰልጣኝ ሆዜ ሞሪኖ የኒውካስል ተጫዋቾችን ችሎታ አድንቀዋል። በዕለቱ ጨዋታ ዕድለኞች አልነበርንም፣ ኳስ አቀባዮች በማዘግየት ለቡድናችን መሸነፍ አይነተኛ ድርሻ አበርክተዋል ሲሉ ወቅሰዋል። መሸነፍ ከነበረብን የተሸነፍነው እኔ በፈለግኩት መንገድ ነው። ማለትም ዳኛውን መውቀስ አልችልም ጥሩ በማጫወታቸው። ተጫዋቾቻችንንም ቢሆን በብቃት ማነስ አልተቻቸውም። የእግር ኳስ ውድድር ውጤት አንዱ አካል መሸነፍን በመሆኑ እቀበላለሁ ነበር ያሉት ሆዜ ሞሪኖ። በሌላ ጨዋታ በቅርቡ በድሉ ጎዳና የተቀላቀለው አርሰናልም በስቶክ ሲቲ 3 ለሁለት ሽንፈት ደርሶበታል። ማንቸስተር ሲቲ ኤቨርተንን በያያ ቱሬ የፍጹም ቅጣት ምት አንድ ለባዶ ሲያሸንፍ የቡድኑ አጥቂ አጉዌሮ በሰባተኛው ደቂቃ ተጎድቶ ተቀይሯል። ኩዊንስ ፓርክ ሬንጀርስ በርንሌይን ሁለት ለባዶ ሲያሸንፍ ሌሎች ሦስት ጨዋታዎች ደግሞ ዜሮ ለዜሮ በሆነ ውጤት ተጠናቀዋል። ዛሬ ማታ ከምሽቱ አምስት ሰዓት ላይ ማንቸስተር ዩናይትድ ከሳውስ ሃምተን ጋር የሚያደርገው ግጥሚያ በጉጉት ይጠበቃል ውጤቱን ሁለቱም በወሳኝነት ነው የሚመለከቱት። የደረጃ ሰንጠረጁን ቼልሲ በሰላሳ ስድስት ይመራል፣ ማንቸስተር ሲቲ በሰላሳ ሦስት ይከተላል። ከአንድ ሰዓት ተኩል በኋላ ማንቸስተር ሲቲና ሳውስሃምተን ግጥሚያ ውጤት የሦስተኝነት ደረጃውን ይለያል። በስፔን ላሊጋ መሪው ሪያል ማድሪድ ሴልታ ቪጎን ሲያሸንፍ ሦስቱንም ጎል ያገባው ክሪስቲያኖ ሮናልዶ ነው። ባርሴሎና አምስት ለአንድ ተጋጣሚውን ረትቷል። እዚህም ሦስቱን ያገባው ሊዮኔል ሜሲ ነው። ሌሎች ጨዋታዎችም ተካሂደዋል። ሪያል ማድሪድ በ36 ሰንጠረዡን ይመራል። ባርሴሎና በ34 ይከተላል። በጣሊያን ሴሪአ ጁቬንቱስ በ35፣ በጀርመኑ ቡንደስሊጋ ደግሞ ባየርን ሚዩኒክ በ36 ነጥብ መሪነታቸውን አጠናክረው ቀጥለዋል። በዚሁ አብቃ፣ አድማጮቼ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።